ከቡሌ ሆራ ዩኒቨርሲቲ ተፈናቅለው ለአንድ ወር ያህል በባህር ዳር ስታዲየም ተጠለው የሚገኙ 2500 የሚሆኑ ተማሪዎች ወደ ዩኒቨርሲቲው እንደማይመለሱ አመለከቱም። የኢኖቬሽንና ከፍተኛ ትምህርት ሚኒስትር ደግሞ ወደ ዩኒቨርሲቲው አለመመለስ የግል ውሳኔ ነው ብሏል። በቡሌ ሆራ ዩኒቨርሲቲ ሲማሩ የነበሩ ተማሪዎች በዩኒቨርሲቲው ተፈጥሮ በነበረው ግጭት ምክንያት ብዙዎቹ ዩኒቨርሲቲውን ለቀው ወደ የትውልድ አካባቢያቸው ተመልሰዋል። ከአንድ ወር በፊት ወደ ባህር ዳር የመጡት የአማራ ክልል ተወላጆችም በጊዜያዊነት በባህር ዳር ስታዲየም ተጠልለው ይገኛሉ። በቅርቡ የኢኖቬሽንና ከፍተኛ ትምህርት ሚኒስቴር ጥር አንድና ሁለት ተማሪዎቹ ወደ ነበሩበት ዩኒቨርሲቲ እንደሚመለሱ በብዙሃን መገናኛ ዘዴዎች መግለጫ መስጠጡ ይታወሳል። ታዲያ ይህንን ጥሪ ተቀብለው ወደ ነበሩበት ዩኒቨርሲቲ እንደማይመለሱ ነው በባህር ዳር ስታዲየም በጊዜያዊነት ተጠልለው ከሚገኙት መካከል ዲ ደብሊው ያነጋገራቸው የቡሊ ሆራ ተማሪዎች የሚናገሩት። ስሜ ጌታሰው እንዳይላሉ ይባላሉ። የአምስተኛ ዓመት የኤሌክትሪካል ኮምፒውተር ኢንጂነሪንግ ተማሪ ነኝ። እኛ ከዛ ሲጀመር ለመውጣት ፈልገን አደለም። ማንም ፈልጋለን የመጀመሪያ አላማችን ይሄ ነው፣ ለመማር ነው። ነገር ግን በሁለት መንገድ እኛ ላይ ተጽዕኖ እየደረሰብን ስለነበርና ችግሩን እንዳንቋቋመው ከአቅማችን በላይ ስለሆነና በሕይወት የመኖርና የአለመኖር ጉዳይ ስለነበረብን ነው የመውጣት ትግል አድርገን የወጣ ነው። እኛ በሕይወት መኖር እንፈልጋለን። ስንኖር ነው መማር የምንችለው። ስለዚህ የምንችለውን ታግለን ብዙ መስዋዕት እንከፍለን ከዛ ቦታ ላይ ያው ወተን አሁን በምንገኝበት ሁኔታ አለን። ስንት ሆናችሁ ወጣችሁ እና ስንት ነው እዚህ ያለው? ከዛ ስንወጣ አጠቃላይ ኦልሞስት ወደ 3000 ተማሪ ነበር። እዚህ አሁን ያለነው ከ2500 205 ያላነሰ ተማሪ ሌላዋ ኳት ተማሪ በዩኒቨርሲቲ ቆይተዋ ኢትዮጵያዊ ያልሆኑ ተግባሮች በሴቶች ላይ ይፈጸሙ እንደነበር ጠቁማ እንደገና መመለስ አይታሰብም ነው ያለችው። ስሜ ሙሉ ጀንበሩ ይባላለሁ። ከውሎራ ዩኒቨርሲቲ ሶስተኛ አመት ሲቪል ኢንጂነሪንግ ያለ ችግር የተነሳ መሄድ አንችልም። አሁንም ወደፊትም አንሄድም። ማንሄድበት ችግር ብዙ ችግር አለ። ሁለተኛ በወንዶች ላይ ገጀራ፣ ጩቤ እየተሰነዘረባቸው ብዙ ፈተና አይተን ሜዳ ላይ ሀያ ቀን ተኝተን መተን ዳግመኛ ዛህዱ የሚባል ነገር አንሰማምኝ አሁንም ወደፊትም አንሄድም። አማራ ክልል ተመድረ ነው መማር የምንፈልገው። ሀገር የምንኖርበት እንጂ እየሞትን የምንገነባው አይደለም ያለው። ሌላው ተማሪ ደግሞ መንግስት ቀርቦ ችግራቸውን ከስር መሰረቱ እንዲያውቅላቸው ጠይቋል። የአማንድሪስ ባላለው የሜካኒካል ኢንጂነሪንግ አራተኛ አመት ተማሪ ነኝ። እንደኛም እንደ ሀገር ማዋጭ የሚሆነው ይህንን ተማሪ ቀርቦ ችግሩን በነገራችን ላይ እዚህ ያለ ተማሪ አንድም ተማሪ ሀገር እንዲፈርስ የሚፈልግ ነገር ግን ደግሞ እሱ ራሱ በሰውነት መፍረስ የሚፈልግ የለም፣ መኖርን ይፈልጋል። ሀገር ልንኖርበት እንጂ የሞትን የምንገነባው ነገር አይደለም። ስለዚህ እኛም የመፍትሄዎች አካሎች ነን። መጦ መንግስት በሚያግባባን መንገድ መፍትሄ እናስቀምጥ ያሉ ዩኒቨርስቲዎች አሉ። ባህር ዳር ከተማ ላይ ያለ አንድ ዩኒቨርሲቲ እንኳን ያለውን ተማሪ ሙሉ መቀበል ይችላል። ግን እኛ ያንን ብቻ አለም እያልን ያለ ነው። በሚገባው መንገድ አማራ ክልል ላይ ያሉ ዩኒቨርስቲዎች ላይ ተበትኖ መማሩ አገር የሚያፈርሳት ነገር አይሆንም። መሆኑም መንግስት በአማራ ክልል በሚገኙ ዩኒቨርሲቲዎች እንዲመድባቸው ነው፣ ሁሉም ተማሪዎች የሚናገሩት። በክልላችን ባሉት ዩኒቨርሲቲዎች ተመድበን መማር እንፈልጋል። እሱን ያለ ምክንያት አይደለም ያልነው፣ ምክንያቱም እኛ ካልኖርን መማር አንችልም። ለመኖር ደግሞ አሁን ላይ ሴፉን ራሳችን መኖር የምንችልበት ብለን የምናስበው በአማራ ክልል ብቻ ሲሆን፣ ስለ ጉዳዩ እንዲያነጋግሩኝ የትምህርት ሚኒስቴር የህዝብ ግንኙነት ዳይሬክተሯን በስልክ ለማነጋገር በሞክርም ፈቃደኝነታቸውን ከገለጹልኝ በኋላ ቀጠሮ በያዙልኝ ሰዓት ብደውልና ስልካቸው ቢጠራም አንስተው ለማነጋገር አልፈቀዱም። የፌዴራል መንግስት የኢኖቬሽንና ከፍተኛ ትምህርት ሚኒስቴር ሚኒስትር ዴታ ዶክተር ሳሙኤል ክፍሌ በአጭር የእንግሊዘኛ ጽሑፍ ምላሽ ሰጥተዋል። እንዲህ ተርጉመነዋል። ተማሪዎች በሚፈልጉት ዩኒቨርሲቲ መመደብ የሚሆን አይደለም። የተለያዩ መስፈርቶችን ተመልክቶ ምደባውን በመላ አገሪቱ በሚገኙ ዩኒቨርሲቲዎች የሚመድበው የትምህርት ሚኒስቴር ነው። ቡሌ ሆራ ተፈጥሮ በነበረው ችግር ምክንያት ከዩኒቨርሲቲ ወጥተው የነበሩ ተማሪዎች ከጥር 2 2011 ዓ ም ጀምሮ እንደገና እየተመዘገቡ ነው። ሁሉም ተማሪዎች እንደገና ተመዝግበው ትምህርታቸው ይቀጥላሉ የሚል እምነት አለን። ያና ለማድረግ ግን ቡሌ ሆራ ዩኒቨርሲቲ በኦሮሚያ ክልል ምዕራብ ጉጅ ዞን ይገኛል። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።